ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ የኪነ ጥበብን እምቅ አቅም ያጤኑ ኢትዮጵያውያን ወጣቶች ሰፍኖ ለማየት የሚሹትን ማኅበረሰባዊ ንቃትና ምህዳር ለመፍጠር ጥረት ማድረግ ከጀመሩ ሰነባብተዋል። አንዳንዶቹም በጅምሮቻቸው የብዙሃንን ትኩረት ማግኘት ችለዋል። ተፈጥሯዊ ስጦታቸውን ያሳዩባቸው ሥራዎቻቸው ለሀገራዊና ዓለም አቀፋዊ ሽልማቶች እንዲሁም ዕውቅና ሲያገናኟቸውም ታይተዋል። ዛሬ ምሽት ከተወሰኑት ጋር ቆይታ እናደርጋለን። ኪነጥበብን ተጠቅመው አዎንታዊ ለውጥን ለማምጣት እየሰሩ ያሉ ወጣቶችን ፋይዳም እንዳስሳለን። ሀብታሙ ስዩ መሰናዶውን በመምራት ንጉሥ ታምሬ ደግሞ በማቀናበር አብረናችሁ እናመሻለን። ወደ ቀዳሚው መሰናዶ እንሻገር። ከቀዳሚው እንግዳችን ጋር እናስታውቃችሁ። ሳሙኤል ኃይሉ በቀለም በተንቆጠቆጡ ለተመልካች ውበትና ተስፋን በሚያላብሱ የስዕል ሥራዎቹ የሚታወቅ ባለሙያ ነው። በቅርቡ በጀርመን ሕዝብ ዓለም አቀፍ ትብብር ተቋም በተሰናደው እና መልካም አስተዳደር ለእናንተ ምን ማለት ነው በሚል በተዘጋጀ የስዕል ውድድር ላይ ሚዛን የተሰኘው ስራው አሸናፊ ሆኗል። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረው የሥነ ጥበብ ሙያው ጉዞውን በአጭሩ በሚያጋራበት አፍታ ነው። ተወልጄ ያደግኩት ወልቂጤ ከተማ ነው ጉራጌ ዞን ውስጥ ነው እና እዛ ስማር ያቀሰምኳቸው ብዙ ነገሮች አሉ። ከመምህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰድኩት ነገር አለ። ሶ እነዛ እነዛ ነገሮች እያደጉ ነው። ፋይናሊ ይሄ የስዕሉ ፍላጎት እያደር እያድር ሲመጣ ሞር ሃይ ስኩል ላይ የተወሰነ እድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደለም? ይሄ ስዕል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በሀላፊነት አቶ ፈለቀ ይባላል። አሁንም ስነጥበብ ውስጥ ነው ያሉ ብዙ ስራዎች ይሰራል። እንደ መምህርም እንዳጋዥም ሆኖ ያንን ኦልሬዲ የስዕል ማዕከሉን ኃላፊነት ሲሰጠኝ በደንብ በደንብ ብዙ ኤነርጂ አግዘኝ ይሄ ማሏሸው ነገር ሁልጊዜም እና ከልጅነት ብዙ ምቀስማቸው ምናምን ወዳቸው ነገሮች እንዳሉ ሆኖ፣ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ኃላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ አከባባት ተጠናክሮን ልንሰራ ሲያደርገን ለዛ ነገር ዴዲኬት ወንጉ ብዬ ማሰብ እችላለሁ ስኩል ሲገባ አስራ አንድ አስራ ሁለት ድረስ እስክደርስ ድረስ ከተማ ውስጥ ታወቅም፣ በዚህ በስዕል ስራ፣ በጽሑፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ። ይሄ እንደማንኛውም ወጣት እነዛን ስራዎች ገና በልጅነት የመስራት ክሎት ኖረኝ። ከዛ ተነስቶ ነው እንግዲህ ወደ ስነ ጥበብ ትምህርት ቤትም ጆይን አርጌ ለዚህ የበቃሁት ማለት ነው። በቅርቡ በነበረ አንድ አለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሀሳብ ጥቂት ንገረን። ምን ላይ የሚያተኩሩ ነበረ? በዚህ ስዕልስ ልትገልጸው ወይም ደምቀው እንዲታወቅ የፈለከው ጉዳይ ምን ነበረ? ውድድሩን ያዘጋጀው ጂያዜድ ኢትዮጵያ ነበረ፣ የኢትዮጵያ ወረድ ብራንች ነው ሀሳቡን ኦልሬዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ጎቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድነው የሚለውን ነገር ነበር። እንደ ውድድር እንትን ያሉት ጽንሰ ሀሳብ እንትን ያለው ሀገርን በመርከብ ነው ይመስለኝ፣ መርከብ ነው ይመጣልህ እና ያ የመርከብን ሀሳብ ለምን ወደ እንትና በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሰሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው። እዛ ውስጥ የሚጫሩት ነገሮች እና እንደገና ደግሞ መርከብን ልካውን እኔ በአካል እንደዚህ አላየሁትም፣ ግን ምን ያህል ሄዩጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው ከፊልሞችም ከተለያዩ ነገሮች አይ ነበር። እና እዛ ውስጥ ያሉ እያንዳንዱ ዕቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሆን ሊሆን ይችላል፣ ሰው ሰራሽ ሊሆን ይችላል እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው። በዛ ሂደት ውስጥ በዛ ጠንካራ ነገር በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከንትን ጋር እንዳየች መጥፎ ነገር የሆነ ክላ ሜካኒካል ነገሩን እያንዳንዱ ዲቴይል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰበው መንገድ ሊሄድ የሚችል። ሀገርም እንደዛለች ከላይ እስከ ታች ያለው አ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ህዝብን ረ ይሄ መልካም አስተዳደርን ማስፈን የሚቻለው ጥሩ የመንግስት ስራ ሊኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፍነ ስቴር ነው። አገርም ያ መልካም አስተዳደር አለው ብዬ የማስብ ሰው መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከል እንደ ምልክት ያስቀምጥኳቸው የእነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያያዙ ነገሮች ተፈጥሮን፣ ከመጠበቅ ከእኩልነት፣ ከተጠያቂነት፣ ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች አሉ። ቦክሶች ስል ኮንቴነሮች አሉ። እነዛ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ ያልታዩ፣ ያልተከፈቱ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳሰስ ያለባቸው እንትኖች አሉ ብዬ አስባለሁ። ና ከዛ ከዛ አንጻር ነው ስነ ጥበብ፣ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገ ትገልጸዋል? ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማስብ። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሆኑ ነገሮች ከምናምን ከምናምን በላይ በስዕል ነው አለ በከለሮች ነው ላይ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለውና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሀሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳ ነው እንመጣለን። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው ከልጅነታችን ጀምሮ ፊደልን ሳና ሀን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው የማስበው። እና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ በደንብ ነገሮችን የመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል። ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ ሀገር ሊሆን ይችላል፣ ስለ ተፈጥሮ ሊሆን ይችላል፣ ስለ ጾታዊ ጥቃት ሊሆን ይችላል። ብቻ ብዙ ኢሺዎች አሉ እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ። ሌላው ሳሙኤል፣ እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህፃናትን፣ ከህፃናትም ደግሞ ልዩ ድጋፍ የሚሹ ህፃናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳህ ነገር ምንድን ነበረ? ይሄኛው በአጋጣሚ ነው። አንዲት ጓደኛ ትሰራለች፣ ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድረም ጋር የሚኖሩ መንጻራትን ነው። እና እንደ ቮሎንቲየር ነው አጋጣሚ ናናስተያቸው የተወሰነ እንደዚህ አርት ቴራፒያዊ ነገር እንሞክራለን የተወሰኑ ካንቫሶች፣ ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸውን ነገር እንዲሰሩ አርት ትቸር የለንም የሚለው ነገር እንዲሁ ሀሳብ ስትነግረኝ ለመጎብኘት ሄድኩኝ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ወይ እንደ ሰአሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም፣ ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን ለምን አላመቻችም ናቸው ለምን በቃ ይሄ ነገር እንደውም ደጋግሜ ነው የሄድኩበት አንድ ቀን ሄድኩኝ ከዛ በኋላ የእነሱም ደስታ የእነሱም መዳን ነው መዳን ማለት በቃ መቻል መቻላቸውን ማወቅ ለእነሱ በጣም በጣም በጣም እኔ እንጃ ምን ይነት በእንትን ቃላት ያጥረኛል አንዳንድ ጊዜ ሲሰሩ እየሰሩ ይሄ እንደዚህ እንደዚህ ነው እሺ እንደዚህ ታደርጋት እንዲህ ሲቀባ ስትለው እሺ አመሰግናለሁ ብሎ ይህ ስም አለ ማለት እኔ ምን እንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አርጎት በ ነክቶታል እሱ እንደሚችል አውቆት ችን እነዚህ ስትቀባት እንዲመጣላት ልክ ሲሰራው ያ ነገር መሆኑን ሲያቅ፣ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና የተወሰነ ታይም እያጠረኝ እንጂ ቀን በቀን ከነሱ ጋር መዋል ራሱ መዳን ነው። ከስዕል ጥበብ ባለሙያው ሳሙኤል ሀይሉ ጋር ያደረግነው ቆይታ ዘለግ ያለ ክፍል በዌብሳይታችን ላይ ይቀመጣል። በዚያ እንድትከታተሉት እየጋበዝን ወደ ቀጣዩ መሰናዶ ስንሻገር ልጄስ የጠፋ ልጁን ለመፈለግ የወጣ ብልህ አርሶ አደር የሚገጥመውን ፈተና የሚቃኝ ተከታታይ የቴሌቪዥን ድራማ ነው። ለእይታ ከቀረበበት አፍታ ጀምሮ የብዙሀንን ቀልብ ለመሳብ የቻለው ድራማ በቅርቡ በካሜሮን ደዋላ በተካሄደው የፓን አፍሪካን የቲቪ ሲሪየስ ውድድር ላይ በሁለት ዘርፎች አሸናፊ ሆኗል። በዚህ ኪናዊ ስራ ትኩረትና ተያያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ ኤደን ገረመው በልጄ ተከታታይ ድራማ ውስጥ የተሳተፉ ሁለት ባለሙያዎችን ጋብዛለች። የፊልሙ ጸሐፊና ዋና አዘጋጅ ሰማኝ ጌታ አይችልሁም እንዲሁም የስነ ምስል ሲኔማቶግራፊ ባለሙያ ጋድ ክፍሎም ናቸው እንግዶቻችን። ሰማኝ ጌታ ድራማው አሸናፊ ስለሆነባቸው ዘርፎችና ስለ ድራማው ይዘት ቀድሞ ይነግረናል። ልጄ ጠፍቶብኝ ለማመልከት ነበር መላኩ ገዛኝ 17 ዓመቱ ነው። ልጄስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2004 በኋላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ልጄስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴት ኢኮር ነው። ሴት ዲኮር በአማርኛ እንዴት እንደምለው አላቅም፣ ግን ሴት ዲኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግነው እና በታሪክም አንጻር ሊሆን ይችላል፣ በሲኔማቶግራፊ አንጻር ሊሆን ይችላል፣ ወይም ደግሞ ከፕሮዳክሽንም አንጻር የሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ ውስጥ ግን በጀት ሊሚቱን ገፍቶ የሚሄድ ሰዎችን ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግ ነው በጊዜው ባለን ስኪል፣ ባለን በጀት፣ ባለን ጊዜ የተቻለንን ሁሉ ነገራችንን ሰጥተን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ተሳክለው ትቶልናል። ሰውም ወዶታል። ደስ ብሎ ነበር። ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ ብርሃን አጠቃቀም፣ አጠቃላይ ሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው? እዚህ ስራ ላይ ለየት ያደርገዋል ብዬ የማስበው ነገር ምንድን ነው፣ ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲያ የፈለግነው ነገር ቢኖር ላይ ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያዩ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል፣ ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲየንስ ሳይረበሽ ስቶሪውን እንዲያየው ማድረግ ችለናል። ሀሳብን ወደ ምስል መቀየር በጣም ከባድ ነገር ነው። ምክንያቱም በሰዎች በምስል ሲያዩ ሀሳባቸው ከጉዳዩ ልቅ ምስሉ ላይ ያተኩራል። ግን አንተ በተለየንም መልኩ ሀሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከው፣ እና እሱን ነገር አድንቅ ያለው። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ የመጀመሪያ ስራ ነው? ጥቂት ነገር በላይ ከዚህ በፊት ከሰማይ ጌታ ጋር ነው። አንድ ሊያ የሚባል ቲቪ ሴሪስ ነው። እሱም አስር ኢፕሶድ ኤክስፔሪንስ ነበረኝ። ያኛው ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት እችላለሁ ምናም የሚለውን ነገር ጥሩ ኤክስፔሪንስ ነበረኝ። እኔ ለዛ ሲኒማቶግራፊ ነገሩንም በደንብ እዚኛው ላይ ከአክተሮች ጋር ኮሚኒኬት ማድረግ ከእኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው አስር ኢፕሶድ ሙቪ በደንብ እረርቶኛል እና ግን፣ ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር፣ ያኛው ላይት አጠቃቀም በጣም የተለየ ነው እና እዚኛው ላይ ሌላ አይነት ስታይል ነው እንዳልኩሽ፣ ይዘን መምጣት የፈለግ ነው እና እሱ ነገር እረርቶኛል። እና ያ ኤክስፔሪንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው። ሰማኝ። ጌታ ወደ አንተ ልመለስ። ስለ ሀሳቡ ሀሳቡ በእርግጥ ድንበር መሻገር ነው፣ ነገሮችን መግፋት ነው ብለሃል። ግን አንተም እነዛን ነገሮች ደፍረ ስትነካ ያየሃቸው ሕጸጾች ነበሩ ወይ? መካሪ ስራዎች አደሉ? ብዙ ጊዜ ተሰራው እኔ ቅድምም እንዳልኩሽ ያለሁበት ቦታ ያለኝ ያለሁበት እድሜ ኤክስፔሪንስ ለመምከር በጣም ገና ነኝና አይ ቲንክ እኔ የምሰራቸው ስራዎች መታዘባዊ አይነት ነገሮች ናቸውና ከሌላ ፐርስፔክቲቭ፣ ከሌላ አንግል የሚያዩ ከሌላ እይታ መነጽር ከሌላ መነጽር አይነት የሚያሳዩች ነገሮች ናቸው እና የምሰራቸውም ስራዎች እዚህኛውም ስራ ላይም እንደዚህም አለ እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ። አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋር ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለው የምትላቸው ስራዎች ምንድን ናቸው? እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ ሁለት ዓመት እንደ ኤርክራፍት ኢንጂነርነት ሰርቻለው እዛ። በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶክመንተሪዎች፣ ኮርፖሬት ቪዲዮዎች እንዳሉ ሆነው ግን ራሳችን ከጋድ ጋር ወደ ስምንት ዓመት ሆነን ከልጅነት ጀምሮ እስከ ወደ ስምንት ዓመት ሆነን ከአስራ ዘጠኝ ከሀያ ዓመት ጀምሮ አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐርመንት ናቸው። ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮችን የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምናፍርባቸው ለሰው ማነሳያቸው ማንናገራቸው አሉን። ግን እንደ ስራ እንደ ቀደመ ስራ ከዚህ በፊት ያለን ከረጅም ጊዜ በፊት አንድ ብራዘር ሲስተር ሊሚትድ ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ። አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልምስ ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት አብረውን እየሰሩ ያሉ ኤዲተራችን ቪኒያም፣ ወታችን ማናጀራችን ነቃቸው ሲሆን ሄደን አብረውን የሚሰሩ ስሮቻችን ናቸው። እንደዚሁ ነው ሁሌ የምንሰራው አንድ ነገር ሰርተን ኔክስት ስራችን ደግሞ የተሻለ እንዲሆን። እነዚህ ናቸው የኛ ፕሮፋይል። ፓን አፍሪካ እንዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው? ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጅ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከአመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱም ቻሌንጆች የባሰ እንዲያሸንፉ በጣም ኃይል የሚሆናቸው ነው። ከዛም በላይ ደግሞ ጋ ደግሞ በሲኒማቶግራፊዊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር ያው፣ ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው። ለእኔም ብቻም ሳይሆን ለሙሉ ድርጅቶች ላይ ለተሳተፈው ሰው እና ሌላ ማለት የምፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልም ሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊ እና አበረታች ነው ብዬ አስባለሁ። ቀጣይ ነገሮች ወደፊት ሀሳቦቻችሁ እና ዕቅዶቻችሁ፣ ግቦቻችሁ ምንድን ናቸው? ልጄስ በሚቀጥለው የፈረንጆች አመት በሁለት ሺ ሀያ አምስት ቃና ቴሌቪዥን ላይ ሙሉ ይተላለፋል። አምስት ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ኢንስፕሪሩ ላይ ያሉ ሰዎች ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ እዩት። በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ ምንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት አይነን እሱን እየሰራን ነው እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱም ቅድም እንዳልኩሽ ግን ባውንደሪ ውሽ የሚያደርጉ ኮንተንቶች በደምብ ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራን ያለ ነው ነገር እንደ ጉዞ ፊልምስ የረሳው ነገር እንደ ያ ሰማይ ጌታ እንዳለው ነው። እንደ ጉዞ ፊልምስ ያሉት ፕላኖች ያ እንዳለው ነው። እንደኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጄስ የተሻለ ስራን ለመስራት ነው። እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጄስ የተሻለ ስራን ይዞ መምጣት ነው። ስ ፊልም ዳይሬክተር እና ኤግዚኪቲቭ ፕሮዲሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው። ጋቢና ቪዮ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ሌላ ዘገባ እናቅርብላችኋለን። በኢትዮጵያ ይስተዋላሉ የሚባሉ የመብት ጥሰቶችን የሚዳስስ በቂ ምግብና ውሃን የማግኘት መብት የሚያስተምርና ሴቶች በሕይወት መኖር መብት እንዳላቸው የሚያስታውስ ተውኔት፣ የፎቶግራፍ አውደ ርዕይና ስዕል አውደ ርዕይ ከሰሞኑ አዲስ አበባ ላይ ቀርቧል። ይህንን የተከታተለው ኬኔዲ አባተ ቀጣዩን ዘገባ ልኮልናል። በየዓመቱ ታሳስ 1 የሚከበረውን ዓለም አቀፉን የሰብአዊ መብቶች ቀን መነሻ በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን የሚያዘጋጀው በሰብዓዊ መብቶች ዙሪያ ግንዛቤን የመፍጠር ዓላማ ያለው ዓመታዊው የሰብአዊ መብቶች ፊልም ፌስቲቫል ባለፈው ሳምንት ታሳስ 4 ቀን በአዲስ አበባ ተከፍቷል። ዘንድሮ ለአራተኛ ጊዜ የተዘጋጀው ይህ ፌስቲቫል ትኩረት የሚሹና ማህበረሰቡ ተወያይቶባቸው መፍትሄ እንዲፈልግላቸው በሚመረጡ ወቅታዊ የሰብአዊ መብቶች ጉዳዮች ላይ ተንተርሶ እንደሚዘጋጅ የገለጹት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኢትዮጵያ ካለችበት አሁናዊ ሁኔታ ጋር በተገናኘ የዘንድሮ ፌስቲቫል በህይወት የመኖር መብት ላይ ዋና ትኩረቱን እንዳደረገ በመክፈቻው እለት ለአሜሪካ ድምፅ በሰጡት ቃለምልልስ አብራርተዋል። ያው በአገራችን በተለያዩ አካባቢዎች ያለው ግጭት በሕይወት የመኖር መብትን አሁንም ትኩረት የሚሻ ጉዳይ ስለሆነ የዚህም አመት አንዱ ርዕስ በሕይወት የመኖር መብት ላይ ነው። በተለይ ደግሞ የሴቶችን በሕይወት የመኖር መብትን መሰረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ በተለይ የማህበራዊና ና ኢኮኖሚያዊ መብቶች ላይ የሚያጠነጥነው ውሃ የውሃ መብት በተመለከተ እና በቂ ምግብና በቂ ውሃን በተመለከተ እሱ ላይ ያጠነጠኑ የፎቶግራፍ ውድድሮችን አድርገናል። አራተኛው የሰብአዊ መብቶች ፊልም ፌስቲቫል በተለይ በሴቶች ልዩ ልዩ መብቶች ላይ ትኩረት ያደረጉ ሶስት ተውኔትና ፊልሞችን የፎቶግራፍ፣ የስዕልና የአጫጭር ጽሑፍ ስራዎች ውድድርና አውደርዮችን አካቶ ነው እየተካሄደ ያለው በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት። ፌስቲቫሉ በተጀመረበት ዕለትም ተመለሽ በተባለ ርዕስ የተዘጋጀ ተውኔት ለታዳሚያን ቀርቧል። የተውኔቱ ደራሲ የሆነችው የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተውኔቱ በአሁኑ ወቅት በኢትዮጵያ ጎልተው የሚስተዋሉ የመብት ጥሰቶች ላይ የሚያተኩር እንደሆነ ታብራራለች ተመለሽ የሚለው አጭር ተውኔት መነሻ ሀሳቡ በዙሪያችን ያሉ ወቅታዊ የሀገራችን ሁኔታዎች ናቸው በአንድ በኩል በሚሰሩት የልማት ስራዎች ሳቢያ የሚፈርሱ ሰፈሮች ከሚደርሰው ቀጥታ የኢኮኖሚያዊና የመኖሪያ ቤት እጦት በተጨማሪ የሚያደርሰውን ማህበራዊና የማህበራዊ ትስስር ሁነቶችን የማፍረስ የሚያደርሰው እነዛ ላይ የሚያደርሰው አሉታዊ ተጽዕኖ በአንድ በኩል እሱ ነው። ሁለተኛው እነዚህ አራት ገጸ ባህሪያት ሴቶች አንድ ከሰባት አመት በፊት የተከሰተን ሁኔታ ያስታውሳሉ። ይኸውም በአንድ ጎረቤታቸው ላይ እየደረሰ በዶር ቤት ልጆች መካከል የደረሰ የጾታዊ ጥጫት ነው። እና ብዙ ጊዜ ስለ ጾታዊ ጥጫት ስናስብ ስለ ቀጥታ ተጎጂዎች ነው የምናስበው። ሆኖም ቤተሰቦችንም የማጫጫ ዙሪያው ሰፈር ውስጥ የሚታዘበውም ሰው አንዳንድ ጊዜ በንግግር ሊሆን ይችላል ወይ በድርጊት ሊሆን ይችላል የሚያደርሱትን ጉዳቶች ባልታሰቡ ነገሮች እነዚህ ሁሉ ነው። የፍትህ ጥያቄ ሌላው የተውኔቱ ይዘት ሲሆን በኢትዮጵያ ይካሄዳል የተባለው የሽግግር ፍትህ ተጎጂዎችን ማዕከል ማድረግ እንዳለበት የሚያስገነዝብ መሆኑንም ደራሲዋ አስረድታለች። የፌስቲቫሉ አካል የሆነው የፎቶግራፍ አውደ ርዕይ በቂ ምግብና በቂ ውሃ የማግኘት መብት ላይ ያተኮረ ነው። ለእይታ ከቀረቡ 96 ፎቶግራፎች ውስጥ የተመረጡ ሶስት ፎቶግራፎችን ያነሱ ተወዳዳሪዎች ተሸልመዋል። ያልተሰሙ ድምፆች የሚል ርዕስ በሰጠው ፎቶግራፍ የተሸለመው በረከት ፈለቀ ስለ ፎቶው እንዲህ ያስረዳል። ያልተሰሙ ድምፆች ያልኩበት ምክንያት ልጆች፣ እስፔሻሊ ደግሞ ሕጻናት በየአካባቢው ባለው ኮንፍሊክት ምክንያት ወደ ከተማ ያለው የፍልሰት መጠን ከፍተኛ እየሆኑ በመምጣቱ ጉዳይ መሰረታዊ የሆነ የሰብአዊ መብት እጦት ልጆች ላይ በጣም እየደረሰ ይገኛል። ከነዚህም ውስጥ አንዱ ደግሞ ትልቁና ዋነኛው ምክንያት አንገብጋቢ የሆነ የምግብ አቅርቦት ነው። በሴቶች ህይወት ላይ በማተኮር በህይወት የመኖር መብትን የሚተርኩ ስዕሎችና አጫጭር ስነ ጽሁፎችም የፌስቲቫሉ አካል ሲሆኑ በስነ ጽሁፍ ዘርፍ ያሸነፉ ጸሐፍት ተሸልመዋል። እስካሁን የተካሄዱ የሰብአዊ መብቶች ፊልም ፌስቲቫሎች ስለ ሰብአዊ መብት ግንዛቤ ከመፍጠር አንጻር የኪነ ጥበቡ ዘርፍ ጉልህ ሚና እንደሚጫወት ያሳዩ ስለመሆናቸው የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰል አብራርተዋል። የኪነ ጥበብና የስነ ጥበብ ስራዎች በጣም ጥሩ ሜተድ ስለሆኑ እነሱን ተጠቅመን ውይይቶች እንዲደረጉ የምናደርግበት ነው። ይሄንን እንግዲህ ትልቁ ውጤት ሰብአዊ መብትን ማስፋፋት ችለናል፣ እንዲወያዩ ማህበረሰቡ እንዲወያዩ አድርጓል። በተለይ ደግሞ በተለሳለሰ ሁኔታ ሪፖርቶችን ብቻ በማየት ሳይሆን በሚያወያዩ የኪነ ጥበብ ስራዎች ትምህርቱን ማስተላለፍ ችለናል። ለአንድ ወር ያህል የሚቆየው አራተኛው የሰብአዊ መብቶች ፊልም ፌስቲቫል ከአዲስ አበባ በተጨማሪ በስምንት የክልል ከተሞች ተደራሽ እንደሚሆን ኮሚሽኑ አስታውቋል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። ኬኔዲ አባተን አመሰግናለሁ። አድማጮቻችንና ተመልካቾቻችን የምሽት መሰናዷችን እየተጠናቀቀ ነው። የምንሰነባበተው ድምፃዊት ሙኒት መስፍን እዚህ ቪኦኤ ስቱዲዮ ተገኝታ ባቀነቀነችው ታየኝ የተሰኘ ሙዚቃ ነው። ሙዚቃው ብሩህ ዘመንና መልካም ነገን የሚመኝ ነው። ከእኛም ምኞት ጋር ተገጣጥሟል። መልካም ምሽት ይሁንላችሁ። መልካም ሳምንት ይሁንላችሁ። ይስም ታ ታየኝ። ሲያበቃ ከየት ነሽ ምንድነው ማለቱ? አይበቃም እንዴ? አይበቃም እንዴ? ታየ ታየ ሰው እንደ ሰው ሲከበር በሰውነቱ፣ አይበቃም እንዴ? አይበቃም እንዴ? ታየ ታየኝ ልጆቻችን በደስ For that girl, Oh, no, oh, oh,